ሳይንስና ቴክኖሎጂ ኢትዮጵያ በተለያዩ ዘርፎች ውስጥ ጥራትን ለማስጠበቅና ደረጃቸው በዓለም አቀፍ የጥራት ደረጃ ልኬት ሆነው የሚቀመጡ የሳይንስ መሳሪያዎችን ለመጠቀም ከአስር ዓመታት በፊት የጥራትና ደረጃዎች ባለሥልጣን የተባለ ተቋም አቋቁማ ስትሰራ ቆይታለች። ጉዳዩ ይበልጥ ትኩረት በማግኘቱ በአሁኑ ወቅት አራት የጥራት መሰረተ ልማት ተቋሞች ተቋቁመውላታል። እነሱም የኢትዮጵያ ደረጃዎች ኤጀንሲ፣ የኢትዮጵያ ተስማሚነትና ምዘና ኢንተርፕራይዝ፣ የኢትዮጵያ አክሬዲቴሽን ጽህፈት ቤትና ብሔራዊ የሥነ ልክ ኢንስቲትዩት ናቸው። ከእነዚህ ውስጥ አንዱ የሆነው የኢትዮጵያ ብሔራዊ የሥነ ልክ ኢንስቲትዩት ሀገራዊ የልኬት ደረጃ ተዋረድን ለመጠበቅ ኃላፊነት ተጥሎበታል። የካሊብሬሽን በጤና በግንባታ በኢንዱስትሪ በኤሌክትሪክ እና በሌሎች የሳይንስ መሳሪያዎች ላይም የጥራት ደረጃን ከመፈተሽ በተጓዳኝ የጥገና አገልግሎትም እንዲያቀርብ ኃላፊነትም አለበት የተቋሙ ዋና ዳይሬክተር ዶክተር አብዱ አባቢሌ የዚሁ ስራ ውጥን አለም የደረሰበትን የሳይንስ ውጤት በመጠቀም ግብርናን የማዘመን ኢንዱስትሪንና ምርትን የማሳደግ ብሎም ለውጭ የሚቀርቡ ምርቶችን ተወዳዳሪ ለማድረግ እንደሆነ ነግረውናል ጥራት ስንል ትልቅ ሶስት ነገሮች ላይ ነው የሚውለው። አንደኛ ለንግዱ እና ለኢንዱስትሪው ዘርፍ የሚመረተው ምርት ጥራት እንዲኖረው ትልቅ ኮንትሪቢሽን አላቸው የጥራት መሰረተ ልማት ተቋማት። ሁለተኛ ለምርምርና ፈጠራ ኢኖቬሽን ዘርፍ ለሚሰራው ጥራት መሰረተ ልማት ትልቅ እንትናል። በተለይ ብሔራዊ ስነልክ ኢኒስቲቱት ሜርመንቱ በጥራትና በምርምርና በፈጠራ ዘርፍ ሜርመንት፣ ያ ሜርመንት ትክክል ሲሆን ነው ምርምሩ ውጤታማ ሆነ የሚችለው። ኢንዱስትሪ ውስጥ የሚመረተው ነገር በትክክለኛው ለኳሊቲ አንጻር ሜዥርመንቱ አለካኩ፣ እያንዳንዱ ኮምፖዚሽን የሚያደርጉት። ሶስተኛ ደግሞ የማህበረሰቡን ህይወት የህይወትን ጥራት ከማሳደግ አንጻር ወሳኝ ነው። ምንበላው ምግብ ምንጠጣው ውሃ ጥራት እንዲኖር ያስፈልጋል። አለዛ በሰው ጤና ላይ የሚያደርሰው ከፍተኛ ችግር ነው። ይሄው ተቋም መሰረታዊ በሚባሉት በኤሌክትሪክ፣ በግዝፈት፣ በእርዝመት፣ በሙቀትና ጨረራ ጉዳዮች ላይም ሀገራዊ የልኬት ደረጃዎችን የማመጣጠንና የመለካት ስራዎችን ያከናውናል። እኛ መሳሪያዎችን እንለካለን። ለተስማሚነት ምዘናም መሳሪያዎች የነሱን መሳሪያ እንለካነ የሌላውን መሳሪያ እንለካለን። ተስማሚነትና የምዘና ለምሳሌ እኛ በለካነው መሳሪያ የሚመጣው ምግብ መሳሪያ፣ ብረት፣ ሲሚንቶ ጥራት አለው ብሎ በዛ መሳሪያ ለክቶ ጥራት አለው ደረጃውን የጠበቀ ነው ካለ ደረጃዎች ጋር ይልካል። ደረጃዎች ደረጃ ይሰጡታል። ይህን በራሳቸው ደግሞ ለክተው ከዛ የእኛን ደግሞ አለም አካባቢ መከተራት አለም አቀፋዊ ስታንዳርድ ደረጃ መከተላችን ደግሞ አክሬዴሽን ጽፈት ቤት ነው እና የተያያዘ ነው። የአራቱ መሰረተ ጥራት መሰረት ስለዚህ አንዱ ትልቁ ስራችን የአለካክ መስኮችን ማስፋት እና ያሉትን በአለም አቀፍ ስታንዳርድ ደረጃ እንዲሄዱ የማድረግ ነው። አንዱ የስነ ልክ ፍተሻ ከፍተኛ የጥራት ጉድለት የሚታይባቸው ሆነው የሚገኙ ከፍተኛ ወጪ የወጣባቸው የመንግስትና የህዝብ ሀብት የሆኑ ውድ መሳሪያዎች በየተቋማቱ አቧራ አውጧቸው ይገኛሉ ያሉት ዶክተር አብዱ ከሀገሪቱ አቅም በላይ የሆኑ መሳሪያዎች ፍተሻና ልኬት የሚደረግላቸው በሌሎች ሀገሮች ነው። ደቡብ አፍሪካ፣ ግብፅ፣ ታንዛኒያ በዚህ ረገድ በአፍሪካ የተሻለና ከዓለም አቀፍ የሥነ ልክ ደረጃ ተቀራራቢ አሰራር በመዘርጋት ለጥራት ከፍተኛ ትኩረት ያላቸው ሀገሮች መሆናቸውንም በምሳሌነት ጠቅሰዋል። የእኛ መሳሪያ በየአመቱ ወደ ደቡብ አፍሪካ፣ ወደ ቱርክ፣ ወደ ኮሪያ እየሄደ ነው። ጥራቱ ኬክ የሚደረገው ከዛ በኋላ ነው። እኛ እዚህ የምንለካው አለም አቀፋዊ እንትን ደረጃ መጠበቁ የተወሰኑ ደግሞ እኛ እዚህ አለም አቀፋዊ ደረጃ እየደረስንባቸውም አሉና እነሱ ምንድን ነው የምናደርገው? ደረጃችን እየሰፋ በሄደ ቁጥር ወደ ውጭ መላኩን ትተን እኛ እዚህ ያሉትን መሳሪያዎች በአገር ውስጥ ያሉት መሳሪያዎች ዓለም አቀፋዊ ስታንዳርድ መለካታቸውን ደረጃ መጠበቃቸውን እኛው ቼክ እናደርጋል። ያ ማለት ምንድነው? ከኛ ስራ ትሬስቢሊቲ የሚባል አለ። ይህ ዓለም አቀፋዊ ደረጃ እንድጠብቁ የማድረግ ነገር። ፕራይመሪ እና ሰከንደሪ የሚባሉ መሳሪያዎች አሉ። ለምሳሌ በየኢንዱስትሪ የጥራት መሳሪያዎች አሉ። እነዛ ትክክል ናቸው የሚለው እኛም ትሬስቢሊቲ እንትን እንሰጣለን። ሌላው የሳይንስ መሳሪያዎች ከግዢ ጀምሮ እስከ አጠቃቀም እስከ ማስወገድ ድረስ ትልቅ ሚና ይጫወታል። የሳይንስ መሳሪያዎች በኢንዱስትሪ ያሉ መሳሪያዎች ትክክል እየለኩ ናቸው ወይ? አሁን በየሱቁ ያለው ሌጋል ሜትሮሎጂ ይባላል። ንግድ ሚኒስተር ስር እኛም እዛ ተጠሪ ብንሆንም ሌጋል ሜትሮሎጂ ሄዶ ሱቅ ሄዶ መሳሪያው ሚዛኑ ልክ አይደለም፣ ሆስፒታል ሄዶ ልክ አይደለም ይሄ መሳሪያ የልብ መለኪያው ትርታ መለኪያው ልክ አይደለም ብሎ እነሱ ሲይዙ ወደ እኛ ይመጣሉ። እኛ ደግሞ ትክክለኛነቱን ትክክል ካልሆነም አስተካክለን የመስጠት ካሊበሬሽን አገልግሎት ነው። ዘመናዊ የቴክኖሎጂ ውጤቶች ከኅብረተሰብ የእድገት ደረጃ ጋር እኩል ወደ ሀገር ውስጥ ይገባሉ። የኢንቨስትመንት ፍቃድ ያላቸው ግለሰቦችና ተቋማትም በንግድ ሚኒስቴር በኩል እነዚህን መሳሪያዎችን ወደ ሀገር ውስጥ እያስገቡ አገልግሎት እንዲሰጥ ያደርጋሉ። ዓለም አቀፍ ደረጃ የጠበቀ ለመሆኑ ሰርቲፋይድ ካልሆነ ገበያው ላይ መዋል የለበትም። ንግድ ሚኒስቴር ፍቃድ አይሰጥም። ከመጡ በኋላ የእኛ አሁን እንደ አገራችን ያለው ችግር በአለካከት መስኩ ያለው ችግር ምንድን ነው መሰለ? የሚያመጣው ነጋደም ፍቃዱን ለማውጣት ነው እንጂ በኋላ እነዛ መሳሪያው የሚገዛውም ከነሱ የሚገዛውም እስከ ቆመ ድረስ መሄድ ነው እንጂ በየጊዜው የነ መሳሪያ ትክክል ነው ወይስ አይደለም የሚለውን ቼክ ያዘ። ሀገሮች እንደየባህላቸው ልማዳቸውና የህብረተሰባቸው የእውቀት ደረጃ የተለያዩ ነገሮችን ለመለካት የተለያዩ ባህላዊ ዘዴዎችን ይጠቀማሉ። ለምሳሌ ያህል በኢትዮጵያ እርዝመትን በክንድ ስፋትን በገመድ በግብይት የእህል ሸመታን በተለያዩ ቁሳቁሶች ጊዜንም በፀሐይና ጨረቃ ግምት ሲለኩ ማየት አሁንም የቀረነው ማለት አይቻልም። ይህ ሳይንሳዊ አሰራር ባለመሆኑ በተፈለገው ዓላማ ላይ ያለው ተጽዕኖም ቀላል የሚባል አይደለም። በተለይም ዘመናዊ አሰራሮችን የተኩ መሳሪያዎችን በመጠቀም ሂደት ከሰለጠነው ዓለም ጋር አብሮ መጓዝ ግድ የሚሆንባቸው አሰራሮችን መጠቀም ላይ ባለው ልምድ ውስጥ መግባቱ ተገቢ ሆኖም ይገኛል። ሕክምና ላይ የሚሰሩ መሳሪያዎች በሙሉ ስመቱ እንለካለን። አንዳንዱ ግን እኛ በእኛ ደረጃ መለካት የማንችለው ካለ ወደ ውጭ ሀገር ሚዛኖችን እንለካለን። በየእንትኑ ኬሚካል በየኢንዱስትሪ ኮምፖዚሽን ኬሚካል ኮምፖዚሽን የሚደረግላቸውን መሳሪያዎች በሙሉ እንደ እንትናቸው ይለካል። ለምሳሌ አሁን በኤሌክትሪክ ታይም እንድ ፍሪንኮንሲ አክቹዋሊ ታይም እንድ ፍሪንኮንሲ ባንጀምርም ኤሌክትሪክ የምንለካቸው ስታንዳርዶች የተለያዩ አሉ። ፓወር ሜትር፣ መልት ሜትር፣ ቮልት ሜትር ኦሃሜትር ቮልቴጆች የምንለካቸው አሉ። በሂሚዲቲ ላይ የምንለካቸው ሃይግሮሜትር ቴስቲንግ ማሽኖች አሉ። ቶርክ እና ሃርድነስ ላይ የምንለካቸው አሉ። ሜጀሪንግ ሃርድነስ ኦፍ ቱልስ ቶርክ ትራንዛክሽን ኤንድ ቶርክ ጋር የተገናኙ አሉ። ይሄ የግንባታ ብረቶች፣ የመንገድ ጥንካሬ የምንለካቸው አሉ። በዚሁ የሥነ ልክ ከደረጃ በታች ሆኖ መገኘት ሳቢያ ኢትዮጵያ ለዓለም ገበያ የምታቀርባቸው የግብርና ምርቶች በተለይም በርበሬ፣ ቡናና አልፎ አልፎም የሰሊጥ ምርቶች ሲመለሱ ይስተዋላል። የኬሚካል ስነ ልክ ስራም በሀገሪቱ እስካሁን አልተጀመረም። ሌላው ቀርቱ ኢትዮጵያ የጊዜ ዓለም አቀፍ ደረጃ የሌላት ሀገር ናት። በየመገናኛ ብዙኃኑ አሁን ከቀኑ ወይም ከምሽቱ ይህን ያህል ሰዓት ነው የሚባለውም ወጥ ያልሆነና እንዲሁ በዘፈቀደ የሚነገር እንጂ እንደ ሀገር የታወቀና ሁሉንም የሚያስማማ የጊዜ ልኬት ስታንዳርድ አይደለም። የኢትዮጵያ አየር መንገድ ደንበኞቹን በማሳፈር ሂደት ውስጥም የሚገለገለው የሌሎች ሀገሮችን የታወቀ የጊዜ ልኬት ነው። ሆቴሎችም በተመሳሳይ የሌሎች ሀገሮችን የጊዜ ስታንዳርድና መለኪያ ይጠቀማሉ እንጂ ኢትዮጵያ በራሷ ወጥ የሆነ የጊዜ መለኪያ ስታንዳርድ ወይም ደረጃ የሌላት በመሆኑ በዚሁ ረገድ ክፍተት ሆኖ ሲታይ እናስተውላለን። አሁን እኛ በአዲሱ በወርልድ ባንክ ታይም እና ፍሪኩንሲ ሜጀርመንት አለካት እንትኖች ለመስጠት መሳሪያዎች እየተገዙልን ነው። እንደገና ባለሙያ ልከን ቱርክ ለሶስት ወር አሰልጥነናል። አሁን ባለፈው አመት። ስለዚህ መሳሪያዎች አሁን ተገዝቶ ሲገቡ ስልጠና ስልጠን እንጀምራለን እንጂ እኛ ቀጥታ እንደዚህ ነው የምልገራ አልጀመርንም፣ አልገባንም ትክክል ስታንዳርድ የሆነም ታይም የሌሎቹን ነው የምንጠቀመው እንጂ ስታንዳርድ፣ አሁን ህንድ የራሷ አላት፣ ኮሪያ የራሷ አላት፣ ቱርክ እንደዚህ ያላቸው። ወደዛ ለመግባት አሁን እኛ ታይም ኤንድ ፍሪኬንሲ ሜጀርመንት ኤሪያዎቹ ገና ኢምፕሊመንት ማድረግ አልጀመርንም እና አሁን ለዛ ምንድን ነው ያደርግነው? እቃዎች ኦልሬዲ እየተገዙልን ነው ያሉት። ባለሙያ ማሰልጠን ነው። አንዱን ባለሙያ አሰልጥነናል። እሱ ደግሞ መጥተው እዚህ ስልጠና እንዲሰጥ አድርገናል። ሆኖም መሳሪያዎች ውስጥ ደግሞ ያንን መሳሪያዎች የሚያቀርቡ ሰዎች መሳሪያዎቹን ከተከሉ በኋላ እዛው ላይ ደግሞ ለባለሙያ ስልጠና ይሰጣል። ውጭሉ ከዓለም ባንክ ጋር ያለን ማለት ነው። አድማጮች፣ የዛሬው የሳይንስ መሰናዷችን እየተከታተላችሁትን ይመስል ነበር። ሰለሞን ሙጨ ነኝ።